የኢትዮጵያ አትሌቶች አበረታች ንጥረ ነገር ይጠቀማሉ የሚል ጥርጣሬ የተሰማው ባለፈው ዓመት ነበር። ይህን ጥርጣሬ ያሰሙት የዓለም አቀፍ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋም ዋዳ እና ዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር ኢትዮጵያ በአትሌቶቿ ላይ ሰፊ ምርመራ እንድታደርግ ጠይቀው ይህን የማታደርግ ከሆነ ከአትሌቲክስ ውድድሮች እንደምትታገድ አስጠንቅቀው ነበር። ይህንንም ተከትሎ እንደ አዲስ የተዋቀረው የኢትዮጵያ ብሔራዊ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ መስሪያ ቤት ናዶ ረቂቅ ህግ ማዘጋጀቱንና አትሌቶቹ ህመም ወይም ጉዳት ሲያጋጥማቸው በተከለከሉ መድኃኒት ጭምር መጠቀም የምችሉበትን ስርዓት መዘርጋቱንም የመስሪያ ቤቱ ስራ አስኪያጅ አቶ ሞኮንን ይደርሳል ለዶች ቤሌ ተናግረዋል። መስሪያ ቤቱ ከተቋቋመ ወዲህ የአበረታች ንጥረ ነገሩ ምርመራ ሂደትን በተመለከተ አቶ ሞኮንን እንዲህ ይላሉ። ከዛ ውጭ ሌላው የሄድንበት ይሄ የምርመራ ስራው ነው። የምርመራ ስራው ላይ የፓራሊምፒክ ስፖርት፣ የብስክሌት ስፖርት እና የአትሌቲክስ ስፖርት ላይ እንዲሁም ደግሞ ቦክስ ላይ ሰፊ ትኩረት ሰጠን የሰራንበት ሁኔታ ነው ያለው። እሱ እንግዲህ ባጠቃላይ ወደ ሶስት መቶ ሀምሳ ወደ ሶስት መቶ ስልሳ አካባቢ የሚሆን ስፖርተኞች ምርመራ ተደርጓል ማለት ነው። ከዛ ውስጥ ዘጠና ሰባት የሚሆኑ ናሙናዎች ከላቦራቶሪው ምላሽ ተሰጥቶናል። ያው የዶፒንግ ሰብስታንስ ለጊዜው የላቸውም ማለት ነው። ቀሪው እንግዲህ ያው የራሱ ላቦራቶሪ የራሱን ፕሮሲጀር እንትን እያደረገ የሚላክ ነው የሚሆነው የምርመራ ሂደቱን ጠብቆ አቶ መኮንን ባለፈው ሳምንት በተካሄደው በ46ኛው የኢትዮጵያ አትሌቲክስ ቻምፒዮን ላይ ከማክሰኞ እስከ እሁድ ከአራት አትሌቶች ለምርመራ የተወሰደው የደምና ሙና ፈረንሳይ መዲና ፓሪስ ወደሚገኘው ቤተ ሙከራ ተሊኮ ምርመራ እየተካሄደ መሆኑንና ውጤቱም ከ10 የስራ ቀናት በኋላ እንደሚታወቅ አቶ መኮንን አስታውቀዋል። የመስሪያ ቤቱ መቋቋም እና እያካሄደ ያለውም ስራ ጥሩ ጅማሮ ነው ያሉት የስፖርት አማካሪው አቶ ኤልሻዳይ ነጋሽ፣ ውድድር እስካለ ድረስ የጸረ ኃይል ሰጪ መድኃኒት ምርመራ መቀጠል እንዳለበት አሳስበዋል። ከደም ናሙና መውሰድ እስከ ውጤት ማሳወቅ ድረስ ያለውን የምርመራ ሂደት እንዴት እንደሚከናወን አቶ ኤልሻዳይ አስረድተዋል። ፕሮሰሱ በጣም ሰፊ ነው። እንግዲህ ስፖርት ላይ ሁለት አይነት የቴስቲንግ ሜካኒዝሞች አሉ። አንደኛው ኢንኮምፒቲሽን ቴስቲንግ ከውድድር በፊት በኋላ የሚደረግ ምርመራ ነው። ከዚህ በተጨማሪ ደግሞ አውት ኦፍ ኮምፒቲሽን ቴስቲንግ የምንለው አለ። ያ ከውድድር ወራት በፊት በትሬኒንግ በተለያዩ ቦታዎች አትሌቶች ዝግጁ በሚያደርጉበት ወቅት ላይ የሚደረግ ምርመራ ይሆናል። በአብዛኛው ባለፈው ሳምንት የተከናወነው የኢንኮምፒቲሽን ቴስት የኢትዮጵያ አትሌቲክስ ሻምፒዮና ወደ ሺህ ሁለት መቶ በላይ አትሌቶች የተሳተፉበት ውድድር ነው። ከዛ ውስጥ በራንደም ሳምፕሊንግ እና ከአንድ እስከ ሶስት የጨረሱትን አትሌቶች በማቀፍ የተደረገ ምርመራ አለ። ይህ እንግዲህ ኢንኮምፒቲሽን ቴስት የምንለው አለ። ከዚህ በተጨማሪ ባለፉት ወራቶች ከዚህ በፊትም እንደሚደረገው አትሌቶች ትሬኒንግ ላይ በሚሆኑበት ጊዜ በየሶስት ወሮ የሚኖራቸው የትሬኒንግ ፕሮግራም ወይም ፊልድ የሚሆኑበትን ቦታ የሚገልጹበት ዋዳ ያዘጋጁ ሲስተም አለ። ይሄ ዌር አባውት ሲስተም ላይ ለወደፊት የሚቀጥሉ ሶስት ወራት የሚኖሩባቸውን ቦታዎች በሙሉ ይሞራሉ። ከዛ መርማሪዎቹ እነዛ ቦታዎች ላይ ጠዋት ትሬኒንግ ላይ ሊሆን ይችላል፣ መኖሪያ ቤታቸው ሊሆን ይችላል። ቅድሚያ በሆነ መንገድ ሳይገለጽላቸው እዛ ቦታ ላይ ለምርመራ ይገኛሉ። ከዛ የሳምፕል ኤክስትራክሽን ወይም የናሙና ቅበላ ስራ ይካሄዳል። የምርመራ ውጤት አትሌቶቹ አበረታች ንጥረ ነገር መጠቀማቸውን ካሳየ በተጨባጭ ምን አይነት እርምጃ እንደሚወሰድባቸው አቶ መኮንን ያብራራሉ። ቅጣቱን በተመለከተ እንግዲህ በሁለት መልኩ ነው፣ በእኛ ሀገር ተጨባጭ ሁኔታ የሚካሄድበት አንደኛው አስተዳደራዊ እርምጃ ነው የሚወሰደው። በተለይ ደግሞ ስፖርተኞች ሲሆኑ ከስፖርት ማገድ ሊሆን ይችላል ለተወሰነ ጊዜ። ከዛ ጎን ለጎን ግን የወንጀል ህጋችን ቀጽ አምስት ሀያ ስድስት ስለ ዶፒንግ ክሊር የሆነ ቅጣት ያስቀምጣል። አንድ ስፖርተኛ ወይም ደግሞ ሌላ ማንኛውም አካል አሰልጣኝ ሊሆን ይችላል የስፖርት ሕክምና ባለሙያ ሊሆን ይችላል ማንኛውም የዶፒንግ የህግ ጥሰት የፈጸመ አካል እስከ አምስት ዓመት ድረስ የሚደርስ እስራት እንደሚያስቀጣው የወንጀል ህጋችን የደነገገበት ሁኔታ ነው ያለው። ይህ ተግባራዊ ይሆናል። ዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋም ዋዳ ባለፈው ዓመት በዘጠኝ ኢትዮጵያውያን አትሌቶች ላይ ምርመራ ማድረጉ ይታወሳል። ከነዚህ መካከል ሦስቱ አበረታች ንጥረ ነገር መጠቀማቸውን ተረጋግጦባቸው ከውድድር እንደታገዱ በወቅቱ የወጡ ዘገባዎች ያሳያሉ።